መንግስት ወለጋ ውስጥ በንጹሐን ላይ ተገቢ ያልሆነ እርምጃ ወስዷልና ተጥሏል ያሉትን ኮማንድ ፖስት በመቃወም በሐረር ከተማ ሁሉን አቀፍ አድማ ተጠርቷል። በከተማው የንግድ ተቋማትና የመንግስት መስሪያ ቤቶች ዝግ ሲሆኑ፣ የትራንስፖርት አገልግሎትም ተቋርጧል። አድማው ለሶስት ቀናት እንደሚቆይ የአድማው ተሳታፊዎች ለቪኦኤ አስታውቀዋል። ተመሳሳይ አድማዎች በአንዳንድ የምስራቅ ሐረርጌ ከተሞችም መጠራታቸው ተሰምቷል። የአረር ከተማ ዛሬ ከንጋት ጀምሮ እንቅስቃሴዋ ተገትቶ ውሏል። ጠዋት ላይ የንግድ ተቋሞቻቸውን የከፈቱ የከተማ ነዋሪዎች እንዲዘጉ በወጣቶች የተነገራቸው ሲሆን አልዘጋ ባሉት ላይ ደግሞ ድንጋይ እንደተወረወረባቸው ስማቸው መግለጽ ያልፈለጉ የከተማዋ ነዋሪዎች ለቪ አስታውቀዋል። ዘረፋም ሆነ ንብረት ቃጠሎ እንዳል እንዳልነበረ ነዋሪዎች የገለጹ ሲሆን መንገድ ለመዝጋት ግን በአስፋልት ላይ ጎማዎች ሲቃጠሉ የሚያሳዩ ፎቶዎች በማህበራዊ ሚዲያዎች ሲዘዋወሩ ነበር። በዚህም በዛሬው እለት በከተማ የሚገኙ የንግድ ተቋማት ሙሉ በሙሉ ተዘግተው መዋላቸውን የደረሰ መረጃ ያመለክታል። ከንግድ ተቋማቱ በተጨማሪ የመንግስት ተቋማትና ባንኮችም ተዘግተው መዋላቸው የተገለጸ ሲሆን በጎማዎችና መሰል ቁሳቁሶች የተዘጉ አንዳንድ መንገዶችን የጸጥታ አስከባሪዎች ሲያስከፍቱ፣ የጸጥታ አስከባሪዎች የሌሉባቸው ሌሎች መንገዶች በተራቸው እየተዘጉ እንደነበር ምንጮች ለቪዮ ገልጸዋል። የአድማውን መንስኤ በተመለከተ አስተያየቱን የሰጠን ስሙን መግለጽ ያልፈለገ ወጣት በወለጋ ሕዝብ ላይ የተፈጸመ ነው ያለውን ጥቃትና የኮማንድ ፖስት አስተዳደር ለመቃወም ነው ብሏል። ወለጋ ኦሮሞ ላይ ጥቃት እያደረጉ ስለሆነ እኛም የሚቀዋማለን የሚያደረገው ማለት ነው። መንግስት የወሰደ ያለውን ጥቃት ነው። ኮማንድ ፖስቱ ነው ምኑ ነው የምትቃወሙት? መንግስቱን የህዝብ እየጨረሱ ስለሆነ፣ ስለዚህ አሁን ኮማንድ ፖስቱም ሊነሳ የሚባል ይሄ ወጣት አድማው ለሶስት ቀናት የሚቀጥል መሆኑን የገለጸልን ሲሆን በጉዳዩ ዙሪያ አስተያየት እንዲሰጡን የአረሪ ፖሊስን የፍትህና ጸጥታ ቢሮና የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አመራሮችን ለማግኘት ያደረግነው ሙከራ አልተሳካም። አብዛኞቹ አዳማ ስልጠና ላይ መሆናቸውን የደረሰ መረጃ ያመለክታል። ተመሳሳይ የአድማና መንገድ መዝጋት እንቅስቃሴዎች በምስራቅ አረርጌ አንዳንድ ከተሞችም በተለይም በቆቦና ወዳይ ከተሞች እንደነበረም ምንጮቻችን ገልጸውልናል። በዚህም ሀገር አቀፍ የትራንስፖርት እንቅስቃሴ ለተወሰኑ ሰዓታት መስተጓጎሉን አሽከርካሪዎች ገልጸዋል። የአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋል።